ተከታዩ ቅንብር ሶማሊያንና አልሻባብን ይመለከታል። የአልሻባብ ሚሊሻ ቡድን በሶማሊያ መንግሥት ወታደሮች በኬንያና በአፍሪቃ ኅብረት ኃይሎች ትብብር ድል እየተነሣ ነው። ቡድኑ በቅርቡ ስትራቴጂያዊና የገቢው ምንጭ የነበረችውን ቁልፍ የወደብ ከተማ ኪስማዮን እንዲለቅ መደረጉም አይዘነጋም። የሶማልኛ አገልግሎት ባልደረባችን ሃሩን ማሩፍ ያጠናቀረው ዘገባ እንደሚጠቁመው ወታደራዊ ሽንፈት ቢደርስባቸውም ታዲያ የአልሻባብ ከፍተኛ መሪዎች አሁንም አንድነታቸውን እንደ ጠበቁ መሆናቸውን እየገለጹ ረዘም ያለ ጦርነት ሊኖር እንደሚችልም ዛቻ ያሰማሉ። ሰሎሞን አባተ ዝርዝሩን አዘጋጅቷል። አህመድ ማዶቤ በሚል ስም ለሚታወቁትና ታጣቂ ጀሌዎቻቸው ከኬንያና ከሶማሊያ መንግስት ኃይሎች ጎን ለተዋጉት ሼህ አህመድ ሞሐመድ ኢስላም የኪስማዩ መውደቅ ጣፋጭ የበቀል ዜና ነው እየተባለ ነው። ሼህ አህመድ ቀድሞ የአልሸባብ አመራር አባል እንዲያውም ምክትል አዛዡ ነበሩ። ሆኖም ግን ራስ ካምቦን የሚባለው የሚሊሻ ቡድናቸው ከተቀሩት የአመራር አባላት ጋር ቅራኔ ውስጥ ገብቶ በአውሮፓ የዘመን አቆጣጠር በህዳር 2009 ዓ ከኪስማዮ ተባረረ። እርሳቸውም ከአልሻባብ መሪነታቸው በዚያው ተባረሩ። የኪስማዮ ተወላጅ የሆኑት ማዶቤ ያኔ የነበራቸው አቋምና ያቀረቡትም ሐሳብ ለከተማዋ አስተዳደር የአካባቢውን የጎሳ አባላት ያካተተ ጥምር አስተዳደር እንዲመሠረት የሚጠይቅ ነበር። አልሻባብ የፈለገው ግን ሥልጣኑን አሰባስቦና አጠናክሮ አምባገነናዊ ሥርዓት መመሥረት ነበርና የቡድኑ ውድቀት መሠረትም ይኸው የአስተዳደር ዘይቤ ነው ይላሉ። ማዶቤ የመገናኛ ብዙሃን፣ የጂሃድ፣ የደህንነት፣ የአስተዳደር ክፍሎችና ሌሎችም ብዙ አሏቸው። ሆኖም እነዚህ የተደረደሩ ሥልጣኖች ሁሉ ምንም ኃይል የላቸውም። በሌላ ሰው የሚቀዘፍ ጀልባ ላይ እንደ ተሳፈሩ የሚቆጠሩ ናቸው። ምንም ጥያቄ ያነሳ ይገደላል። በሕዝብ ሁንታ ላይ የተመሠረተ ድርጅት አይደለም። አህመድ ማዶቤ እንደ አውሮፓ አቆጣጠር በ2006 ዓ ም። በወረሃ ሐምሌ አልሻባብን ከመሠረቱ የድርጅቱ አባቶች አንዱ ናቸው። በዚያን ጊዜ ሞቃዲሾና አብዛኞቹ ደቡብና ማዕከላዊ ግዛቶች የእስላማዊ ፍርድ ቤቶች ኅብረት በሚባለው ድርጅት ቁጥጥር ስር ነበሩ። በአልሻባብ ውስጥ አባል የነበሩ የጅሃድ ተከታዮች የእስልምና ፍርድ ቤቶቹ እውነተኛው ጅሃድ ሥራ ላይ እየዋለ አይደለም ሲሉ ይወነጅሉ ነበር። በዚያው በሐምሌ ወር ታዲያ ሐረካት ሙጃሂዲን አልሻባብ ወይም የወጣቶች ንቅናቄ ሙጃሂዲን በአህጽሮት አልሻባብ ወይም ወጣቱ እየተባለ የሚጠራው ቡድን ተመሰረተ። አህመድ ማዶቤም ምክትል ሊቀመንበሩ ሆኑ። ለረጅም ጊዜያት ተሰብስበን ከተወያየን በኋላ በጅሃድ ስርዓት አንድ ለመሆንና አልሻባብ የሚለውን ስም ለመጠቀም ወሰንን። ፓኪስታን ውስጥ የተማረው ኢስማኤል አራሌ ሊቀመንበር፣ እኔ ደግሞ ከራስ ከምቦኒ ተወክዬ ምክትሉ እንድሆን ተወሰነ። ቡድኑ በእስላማዊ ፍርድ ቤቶች ኅብረት መሃል ትናንሽ የሙስሊም ኤሜሬቶችን ለመመስረት በእቅድ ላይ እንዳለ የኢትዮጵያ ወታደሮች የሶማሊያን ድንበር ሰብረው ገቡና አሰናከሉት። በ2006 ዓ ም ፍጻሜ ላይ አብዛኞቹ የእስልምና ፍርድ ቤቶች ኅብረቱ አባላት ማፈግፈግና መሪዎቹም ከአገር መሸሽ ጀመሩ። ዩናይትድ ስቴትስ በየካቲት 2007 ዓ ም በታችኛው ጁባ ክፍለ አገር ባካሄደችው የአየር ጥቃት አህመድ ማዶቤ ቆስለው በኢትዮጵያ ወታደሮች ቁጥጥር ስር ዋሉ። ከሦስት ወራት በኋላ ባለፈው ግንቦት የአልሻባብ መሪ ኢስማኤል አራሌ ወደ ኤርትራ ለመግባት እየተጓዘ ሳለ ጅቡቲ ውስጥ በአሜሪካው የስለላ ተቋም ሲአይኤ ተይዞ ወደ ኩባ ደሴቱ የጓንታናሞ ቤይ እስር ቤት ተወስዷል። ያኔ አልሻባብ ፈጣን እርምጃ ወስዶ ሁለቱንም ወዲያው ተካቸው። ሙኽታር አቡ ዙቤር ተብሎ የሚጠራው አሕመድ አብዲ ጎዳኔ በትሩን ተቀብሎ እስካሁንም የቡድኑ አውራ ሆኖ ይገኛል። አልሻባብ ብዙውን ጊዜ በመሪው ቀልብ የሚንቀሳቀስ ቡድን ነው ይባላል። አቡ ዙቤር ፓኪስታን ውስጥ የሰለጠነ የሂሳብ ሥራ ባለሙያ ነው። ከዚያም በአውሮፓውያኑ የዘመን አቆጣጠር በ1990ዎቹ ውስጥ ወደ አፍጋኒስታን ድንበር አቋርጦ መግባቱና ምናልባትም የወታደራዊ አዛዥነት ሥልጠና ሳያገኝ እንዳልቀረ ይነገራል። ከ2008 ዓ ም ጀምሮ ቡድኑ ከተሞችን አንዱን በሌላው ላይ እየጣለ በተከታታይ መቆጣጠር ያዘ። የጠበቀ ሸሪዓ ማወጀባቸው ሙዚቃ ማዳመጥ ተከለከለ። ብዙዎቹ ዓለም አቀፍ የረድኤት ተቋማት ታገዱ። በተመሳሳይ ሁኔታ ግን በአልሻባብ ዘንድ የውጭ ኃይሎቹ ሚና አደገ። ባለፈው የካቲት ቡድኑ አልቃይዳን መቀላቀሉን በይፋ አሳወቀ። የአልሻባቡ መሪ አቡ ዙቤር ይህንን የቡድኑን ውሳኔ ለአልቃይዳ ዋና ለአይማን አልዘዋሂሪ ባደረሰው መልእክት ነገረ። ኢለ አሚርል አዚዝ ወሸይህል ከሪም አይማን አልዘዋሂሪ፣ ለተከበሩ ኤሚር ሼኽ አይማን አልዘዋሂሪ አምላክ ይጠብቀዎ። ይመልእክት የመጣለዎ ከወታደሮዎ ከሙኽታር አቡ ዙበይር ነው። የተወደዱ ኤሚር ሆይ በአልሸባብ አልሙጃሂዲን ስም በቅዱስ መጽሐፉ መመሪያና በሐዲስም በተነገረው መሠረት በደግም በክፉም ጊዜያት ለእርሶ ለመታዘዝና ቃሉንም ለመፈጸም ግዴታ መግባታችንን እንገልጽሎታለን። በመሥዋዕቱ ኢማማችን በሼህ ኦሳማ በተደነገገው መሠረት ወደ ጅሃድና ወደ መሥዋዕት ይምሩን። ይህ ውህደት የመጣው ሁለቱም ቡድኖች በእጅጉ በተዳከሙበት ጊዜ በመሆኑ ሁለቱም በሥራቸው ያሉ ጀሌዎቻቸውን መንፈስ ለማነቃቃት ካልረዳቸው በስተቀር እምብዛም ፋይዳ ያለው እርምጃ አይደለም ሲሉ የፖለቲካው ጠበብት ይናገራሉ። አልሸባብ በሶማሊያ መንግስትና በአፍሪካ ህብረት ወታደሮች ከ2010 ዓ.ም መጨረሻ ጀምሮ እየደረሰበት ባለው ጥቃት ምክንያት እየተፍረከረከ መሆኑና ባለፈው ዓመት ሶማሊያን አበርትቶ በመታት ድርቅና ቸነፈር ምክንያት ይበልጥ መዳከሙን ብዙዎች ይጠቋቁማሉ። አልሻባብ እየዋል እያደር የአፍሪካ ህብረቱን ጥምር ኃይል አሚሶምን በግንባር ውጊያ መግጠም እያቃተው የረባ ፍልሚያም ሳያካሂድ ይዞታዎቹን እየለቀቀና እየሸሸ ሲሆን፣ በተለይ እጅግ ጠንካራ ይዞታውና የሀብትና የኃይል ምንጩም የሆነውን ስትራቴጂካዊውን የኪስማዮን ወደብና ከተማውን ድል ተነስቶ መልቀቁ ከሁሉም የጠነከረ ዱላ እንደሆነበት ነው የሚታወቀው። ወደቡን የንግድ ሸቀጦችን በመቅረጥና ከሰል ወደ ውጪ በመላክ ጠገብ ያለ ገንዘብ የሚሰበስብበት ምንጩ እንደነበረ የተባበሩት መንግሥታት ድርጅት ያወጣው ሪፖርት ጠቁሟል። አልሸባብ በመሠረቱ አሁንም ቢሆን አብቅቶለታል የሚባል ድርጅት አለመሆኑን ባለሙያዎች ይናገራሉ። የኪስማዮው ሽንፈት ለአልሸባብ በወታደራዊውና በይስሙላውም ደረጃ ጉዳት ያለው እጦት እንደሆነ ግልጽ ቢሆንም ለተባበሩት ኃይሎች ግን ስትራቴጂካዊ ድል አይደለም ይላሉ የፈረንሳዩ ብሔራዊ የሳይንስ ምርምር ማዕከል ከፍተኛ ባልደረባ ዶክተር ሮናልድ ማርሻል። የአልሻባብ ስትራቴጂ በቅድሚያ አዳዲስ መጠጊያዎችን ማግኘት ነው። እነዚያ መጠጊያዎቹና መሸሸጊያዎቹ ደግሞ ከዋና ዋና መንገዶች ርቀው የሚገኙ የገጠር አካባቢዎች ናቸው የሚሆኑት። ከዚያም የሚከተለው ስትራቴጂ አሚሶም አሁን የሚቆጣጠረው ሞቃዲሾም ብቻ ሳይሆን እጅግ ብዙ ቁጥር ያላቸውን ከተሞችንም በመሆኑ የሎጂስቲክስ መስመሮቹን ማጥቃት ወይም መቁረጥ ይሆናል። በመሆኑም የሎጂስቲክስ ጉዳይ እጅግ አሳሳቢ እየሆነ ነው። በተመሳሳይ ግለሰቦች ላይ ያነጣጠሩ ግድያዎች፣ በከተሞች ውስጥ የሚጠመዱ ፈንጂዎችና የአጥፍቶ ጠፊና የመሳሰሉ ጥቃቶችን በማድረስ ይቀጥላሉ። ይህ ስትራቴጂው ለአልሸባብ ማዕበሉን ያስወግድለትና ወደ አዲስ ምዕራፍ ይወስደው አሊያም የአልሸባብ ዶሴ ይዘጋ ዘንድ ግድ ወደ ሆነው መጨረሻው ያደርሰው እንደሁ እየኖርን የምናየው ይሆናል ይላል የተንታኞችና የፖለቲካ ሐሳቢዎቹ የዛሬ ድምዳሜ ነው። You